ባሳለፍነው ሳምንት መጨረሻ ከዚህ ዓለም በሞት የተለዩት የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ ህልፈት እንዲሁም ሌሎች የሰው ህይወት የቀጠፉ በዚህ ሳምንት በኢትዮጵያ የተከሰቱ ግጭቶች የተሰማቸውን ሀዘን በመግለጽ በተለያዩ ጉዳዮች ዙሪያ ማብራሪያ የተሰጡት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ፖለቲካዊ፣ ማህበራዊ እንዲሁም ኢኮኖሚያዊ አጀንዳዎችን ዳሰዋል። ከወቅታዊ ጉዳዮች አንዱ ከኤርትራ ጋር በተያያዘ የትግራይ ክልል መንግስት በኢትዮጵያና ኤርትራ መካከል የተጀመረው የሰላም መንፈስ እንደሚደግፍ ሁሉም የተዘጉ በሮች እንዲከፈቱ ፍላጎት እንዳለው ምክትል መስተዳድሩ ተናግረዋል። ከሰላም ስምምነቱ ጋር ተያይዞ የትግራይ ክልል ገዢ ፓርቲ ህወሀት አልተቀበለውም ተብለው የሚነገረው ውሸት መሆኑ አስረግጠው የተናገሩት ዶክተር ደብረጽዮን በራችን ለኤርትራና ኤርትራውያን ክፍት ነው። ከጦርነቱ እንዲሁም ሰላም ስምምነቱ በኋላ በእንጥልጥል ላይ የቀሩት ሁሉም ጉዳዮች መቋጫ አግኝተው ወደ ቀጣይ ምዕራፍ ልንሸጋገር ይገባል ብለዋል። ሰላም ክመጽእ ጽዒርና ኢና ሰላም ብጣናፈር ውሑዝ ክኸውን ንደሊና ሰላም እንዲመጣ ጥረት አድርገናል ሰላሙ ዋስትና እንዲኖረውም እንፈልጋለን። ያለፈው ጦርነት እዳዎች በስርዓት መጨረሻ እንዲያገኙ እንፈልጋለን። የሰላም መንፈስ ነው የተጀመረው እንጂ በርካታ ያልተዘጉ አጀንዳዎች አሉ። ከአልጀርስ ውል፣ ከወሰን ከካሳ ጋር የተያዙ ጉዳዮች አሁንም በንጥልጥል ላይ ናቸው። ፍላጎታችን ሰላሙ እንዲጠናከርና ሁሉ ነገር መጨረሻ ላይ እንዲደርስ ነው። አጀንዳው ተቋማዊ በሆነ በህጋዊ ስርዓት ባለው ሁሉም በሚያውቀው ደረጃ ሊዘጋ ይገባል። ወደ ሌላ ችግር መግባት አንፈልግም። يبقى قلبنا لنا نبقى لي صقم ناتو اين دلني اخلننا ከዚህ በተጨማሪ ምክትል ርዕሰ መስተዳድሩ ትኩረት የሰጡት ጉዳይ ስለ ክልሉ ሰላምና የህዝብ ድህንነት ይመለከታል። ከባለፈው ዓመት የቀጠለ በትግራይ ላይ ያነጣጠረ ውንጀላና ትንኮሳ አሁንም አለ ያሉት ዶክተር ደብረ ጽዮን በውስጥ አቅም ሰላምን በማረጋገጥ ከሌላው የተሻለ ሁኔታ መፍጠር ተችሏል ብለዋል። የሰላሙና መረጋጋቱ ምንጭም የህዝብ አንድነት ነው ሲሉ ገልጸዋል። የትግራይ ሰላምና ህዝብ ድህንነት ላይ አደጋ ለመፍጠር ከቆየው የውጭ እንቅስቃሴ በተጨማሪ የውስጥ ተላላኪ ያሏቸው አካላት ተጠቅሞ የሚሰራ አካል መኖሩ በመጠቆም ህዝቡ በአውራጃ ከፋፍሎ አንድነቱን ለመሸርሸር በከፍተኛ ሁኔታ እየሰራ ነው ብለዋል። የተለያየ አስተሳሰብ ሊኖር ይችላል። የተለያየ አስተሳሰብም በርግጥ አለ። በትግራይ ክልልና ህዝብ ድህንነት ጉዳይ ግን ሁሉም አንድ ነው። ይህ የፖለቲካ ትግሩን ቀይሮታል። የሆነ አካል በግራም በቀኝ መጥቶ ሊበትነን አይችልም። ህዝቡ አንድ ሆኗል። ማንም ቢፎክር ሰላማችን አይደፈርስም። ከዚህ ውጭ የገነባነው የቻይና ወይም የበርሊን ግንብ አሊያም የተለየ ሰራዊት የለንም የሰላማችን ሚስጥር ህዝባችን ነው። ይህ ለሌላውም ምሳሌ ነው። ስለዚህ አሁንም ትግላችን ይቀጥላል። አንድነታችን ሊጠናከር ይገባል። ታዘልና በኢትዮጵያ የተለያዩ አካባቢዎች ለሚፈጠሩ ችግሮች ትክክለኛ መነሻ ተረድቶ መፍትሄ ከመስጠት ይልቅ ወንጀላዎች ወደ ህወሓት ብሎም ትግራይ ማዞር ተገቢነት የጎደለውና የማያዛልቅ ብለውታል ዶክተር ደብረጽዮን። በፖለቲካዊ ችግሮች ምክንያት ከተለያዩ የኢትዮጵያ ክፍሎች ተፈናቅለው የመጡ የትግራይ ተወላጆች ቁጥር ከ100 ሺህ በላይ መድረሱ በመግለጽ ተፈናቃዮቹ መልሶ ለማቋቋም ከኦሮሚያ ክልላዊ መንግስት አመራሮች ጋር በቅርበት እየተሰራ ቢሆንም ከአማራ ክልል ጋር ግን እስካሁን የተጀመረ ነገር እንደሌለና ተስፋ የሚሰጥ ሁኔታም እንደማይታይ አብራርተዋል። ሌላው ዶክተር ደብረጽዮን በመግለጫቸው ያነሱት ጉዳይ በትግራይ ያለው የፌዴራል መንግስት የልማት ፕሮጀክቶች ዝርጋታ ይመለከታል። እንደ ምክትል ሰምስዳዶሩ ገለጻ በትግራይ ቀድሞ የተጀመሩ የፌዴራል መንግስት የልማት ፕሮጀክቶች ሂደት ላይ ያሉ ቢሆኑም በአንዳንድ አካላት አለ ባሉት የተሳሳተ ግንዛቤ ምክንያት ካም በኋላ አዲስ የልማት ፕሮጀክት ከፌዴራል መንግስት ለትግራይ ይሰጣል የሚል ተስፋ እንደሌለ ተናግረዋል። ትግራይ የበለጠ ተጥቅማለች የሚል አመለካከትም እየተንጸባረቀ መሆኑ ጠቅመዋል። ኣብ ፌደሬሽን ቤት ምህርስ ቀሪብ እዩ ሕልፊ ትግራይ ተጠቂሙ ኢሎም ምድምዳም ዝጀመሩ ትግራይ የበለጠ ተጥቅማለች ብለው ድምዳሜ ላይ የደረሱ ኣለው ለፌዴሬሽን ምክር ቤትም ቀርቧል። ትግራይን በተለየ የሚጠቅም ስርዓት የለም። የተለየ እንዳልተጠቀመችም ይታወቃል። ዓላማቸው ትግራይን ማጥቃት ስለሆነ በመሰረተ ልማትም ቢሆን መጥተዋል። የሰከሩ አሉ። የትግራይ ህዝብ እንደ ህዝብ ካልጠፋ የማያርፉ አሉ። ፈተናው ገና ነው። የሚያስብለንም ይህንኑ ነው። እንደነዚህ አይነት አመራሮች እስካሉ ድረስ ሀገሪቷ አደነም ወይ እንከባበር አሊያም እንደዚህ እያልን አብረን ንሰራ አንችልም። የትግራይ ክልል የአስተዳደር ጉዳዮች በተመለከተ የክልሉ መንግስት የህዝቡን የአስተዳደር ቅሬታዎች ለመፍታት በታችኛው የመንግስት መዋቅር ላይ ትኩረት አድርጎ ጥናት ላይ የተመሰረተ የለውጥ ስራ እየተሰራ መሆኑ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ለዲ ደብልዩ ዘገባ ሚሊዮና ስላሴ መቀለ።